Ya Amerika Dims Radyo tabiano <Sessizlik> የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽንና የአፍሪቃ ህብረት ሊቀመንበር ሙሳ ፋኪን በኒውዮርክ የመንግስታቱ ድርጅት ዋና ጽህፈት ቤት በአምስተኛው የአፍሪካ ህብረትና የመንግስታቱ ድርጅት ስብሰባ ወቅት እየተካሄደ ውይይት፣ የአደንዛዥ እጽ ሱሰኝነትና የወጣቶች ፈተና ለምሽቱ ከያዝናቸው ቅንብሮች ውስጥ ናቸው። ቅዳሜ ህዳር 25 2014 ዓ ም ሰላም ጤና ስጥልኝ። እንደምናመሻችሁ የተከበራችሁ አድማጮቻችን ከምሽቱ ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ የብርሃን ኃይሉ ናት። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት እንደምናመሻችሁ፣ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ሲዮን ግርማ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የአፍሪካ ህብረት ሊቀመንበር ሙሳ ፋኪ ረቡዕ ዕለት በዩናይትድ ስቴትስ ኒውዮርክ በሚገኘው የመንግስታቱ ድርጅት ዋና ቢሮ በአምስተኛው የአፍሪካ ህብረት እና የመንግስታቱ ድርጅት ስብሰባ ላይ ተገኝተው በሰሜን ኢትዮጵያ እየተካሄደ ስላለው ግጭት ተወያይተዋል። በታላቁ ህዳሴ ግድብ ዙሪያም ሀሳቦች ተነስተዋል። አንቶኒዮ ጉቴሬሽ በኢትዮጵያ ነገሮች እየተሻሻሉ መሆናቸውን በመግለጽ ተስፋ እንዳላቸውም ተናግረዋል። መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብዓዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል፣ ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ። ሁለቱ ከፍተኛ ባለስልጣናት የመንግስታቱ ድርጅት እና የአፍሪካ ህብረት ሰላምና ጸጥታ ዙሪያ ሊኖራቸው ስለሚገባው የላቀ ትብብርና አጀንዳ 2063 23 እና አጀንዳ 2030 ተብለው በሚታወቁት የዘላቂ ልማት ጉዳዮች እንዲሁም በኮቪድ-19 በነፃ ገበያ እና በአየር ንብረት ለውጥ ዙሪያም ተወያይተዋል። አድማጮች የስብሰባውን ይዘት የተመለከተ ሰፋ ያለ ዘገባ ከዜናው በኋላ እናስደምጣችኋለን። በማዕከላዊ ማሊ የጂሃዲስት አማጽያን ቡድን አባላት መሆናቸውን የተጠረጠሩ ታጣቂዎች ሲቪል ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ በፈጸሙት ጥቃት ሰላሳ ሰዎች መግደላቸውን የአካባቢው ባለስልጣናት ገለጹ። የፈረንሳዩ የዜና ወኪል ኤኤፍፒ ባለስልጣናቱን ጠቅሶ እንደዘገበው አሸባሪዎቹ ዓርብ ዕለት ባንዲጋራ በተባለች ከተማ አቅራቢያ እየተጓዘ በነበረው አውቶቡስ ላይ በፈጸሙት ጥቃት ተሳፋሪዎቹ በከፍተኛ ሁኔታ በጥይት ተደብድበው መገደላቸውን መገደላቸውንና አውቶቡሱ ሙሉ ለሙሉ መቃጠሉ ታውቋል። አንድ ስማቸውን እንዳይጠቀስ የጠየቁ የአካባቢው ባለስልጣን ወደ አካባቢው የጸጥታ ኃይሎች መላካቸውን ተናግረዋል። ከተጎጂዎቹ መካከል ህፃናትና ሴቶች እንደሚገኙበት ታውቋል። እስካሁን በምዕራብ አፍሪካ ውስጥ ከሚገኙት ታጣቂ ቡድኖች ውስጥ የትኛውም ለጥቃቱ ኃላፊነት አልወሰደም። በደቡብ ሱዳን ሰሜናዊ ግዛት ዩኒቲ ውስጥ ትላንት ዓርብ በደረሰው ከባድ የጎርፍ አደጋ ሁሉም የመገናኛ አገልግሎቶች በመቋረጣቸው ማህበረሰቡ አስፈላጊ ቁሳቁሶችን ለማግኘት ችግር እንደተፈጠረበት የአካባቢው ባለስልጣናት ገለጹ። 700 ሺህ ሰዎችን ለጉዳት የዳረገው ይህ የደቡብ ሱዳኑ አስከፊ ጎርፍ ከ60 ዓመት በኋላ የታየ ከባድ ጎርፍ መሆኑ ታውቋል። የተባበሩት መንግስታት የስደተኞች ጉዳይ ኤጀንሲ በጥቅምት ወር ስለ ጎርፍ ሁኔታ ሲያስታውቅ የአየር ንብረት ለውጥን ዋና መንስኤ አድርጎ ጠቅሶታል። የደቡብ ሱዳን የቤቶችና የሕዝብ አገልግሎት ሚኒስትር ዴታ ቱንጓር ኩንግ ከሱዳን ጋር አዋሳኝ በሆነችው ዩኒቲ በደረሰው በዚህ ጎርፍ አደጋ ምክንያት ከፍተኛ የሆነ የምግብ እጥረት መከሰቱን ገልጸው ሕፃናት ለተመጣጠነ ምግብ እጥረትና ለወባ በሽታ የመጋለጥ እድላቸው እንደሚሰፋ ተናግረዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የኮሮና ቫይረስን ኦሚክሮን ዝርያን ካገኙ በኋላ በደቡብ አፍሪካ ሀገሮች ላይ የጉዞ እገዳ መጣሉ በእጅጉ እንዳስደነገጣቸው እና በስሜት መደበላለቅና መረበሽ ላይ እንደሚገኙ ቦትስዋናዊው ተመራማሪ ዶክተር ሲኩልሌ ሞዮ አስታወቁ። ሳይንስ እንዲህ ነው የሚሸለመው? ሀገሮችን ጥቁር መዝገብ ላይ በማስፈር ቫይረስ ፓስፖርት አያውቅም፣ ድንበሮችን አይለይም በዚህ ቫይረስ ሰፈር የለየ ፖለቲካ መጫወት አይቻልም። የሚሻለው ትብብር ብቻ ነው ብለዋል። የቦትስዋናው ሃርቫርድ ኤድስ ምርምር የአጋርነት ኢንስቲትዩት ሳይንቲስቱ ሞዮ ዛሬ ከአሶሺየትድ ፕሬስ ጋር ባደረጉት ቃለ ምልልስ። ዶክተር ሞዮ የህብለ በራሄ አሰላለፋቸውን ቀይረው ባገኟቸው የቫይረሱ አይነቶች ላይ ለሳምንታት ያካሄዱትን ምርምር ግኝት ባለፈው ሳምንት መጀመሪያ በኢንተርኔት ካወጡ በኋላ የደቡብ አፍሪካ እና የሆንግ ኮንግ ተመራማሪዎችም ተመሳሳይ ዝርያ ማግኘታቸውን ወዲያውኑ አሳውቀዋል። ቦትስዋና ዋና ከተማ ጋቦሬኔ ከሚገኘው ቤተ ሙከራቸው የተናገሩት የ48 ዓመቱ ተመራማሪ ዶክተር ሞዮ ኦሚክሮንን ያገኘ ሳይንቲስት በሚል መታወቃቸው አሁን እንደሚቆጫቸው ገልጸዋል። ሳይንቲስቶች አብረን ልንሰራ፣ እንዲህ አይነቱ ግኝት ሲኖርም ሁላችንም በአንድም ይሁን በሌላ መንገድ የምናበረክተው ስለሚኖር ልንኮራ ይገባናል። የምርምራችንን ውጤት ኢንተርኔት ላይ የምናወጣውም ከሌሎች ሚሊዮኖች የዘረመል አስተላለፎች ጋር ማነጻጸር እንድንችል ነው ብለዋል። ኦሚክሮን ከ50 በላይ ተለዋዋጭ ተፈጥሮ ኖሮት በማግኘታቸው ሳይንቲስቶቹ እየተደነቁ መሆኑን ኤፒ ዘግቧል። ይሁን እንጂ ዓለም አሁን ተመሳሳይ ሀሳብ እየተናገረ መሆኑ በወረርሽኙ ዙሪያ አዲስ ዓለም አቀፍ ቁርጠኝነት እየታየ መሆኑ እንደሚያጽናናቸውና ተስፋ እንደሚሰጣቸውም ዶክተር ሲኩሊሌ ሞዮ ተናግረዋል። ወረርሽኙም ለአፍሪካም አዲስ የማንቂያ ጥሪ ነው፣ ለሰው ልጅም በመላም ታላቅ ትምህርት ነው ሲሉ አክለዋል ሳይንቲስቱ። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቅዳሜ ህዳር 25 2014 ዓ.ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ዘገባ ከማምራታችን አስቀድሞም ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ ላሰማችሁ። የቪየትናምን ጦርነት የምቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋቴ፣ ጦርነትን በሁሉም ሁኔታ ብዬ በደፈናዩ የተቃወምኩ አይደለም። እኔ የምቃወመው የተረገመ ወይም ትርጉምለሽ ጦርነትን ነው። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የጥቁሮች መብት ታጋዩ ዶክተር ማርቲን ሉተር ኪንግን ድምፅ ነው የሰማችሁት። አሜሪካና ጦርነቶቿ በሚል ርዕስ ዩናይትድ ስቴትስ በዘመናዊ ያካሄደቻቸውን ጦርነቶች በተከታታይ በሚተርክ ቅንብር በሁለተኛው አጋማሽ ስርጭት ይመለሳሉ። አድማጮች አሁን ወደ ቀዳሚው ቅንብር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የአፍሪቃ ህብረቱ ሊቀመንበር ሙሳፋኪ ባለፈው ረቡዕ በኒውዮርክ ከተማ በሚገኘው የመንግስታቱ ድርጅት ዋና ጽህፈት ቤት በአምስተኛው የአፍሪቃ ህብረትና የመንግስታቱ ድርጅት ስብሰባ ወቅት ተገናኝተው ነበረ። ሁለቱ ከፍተኛ ባለሥልጣናት የመንግስታቱ ድርጅትና የአፍሪቃ ኅብረት በሰላምና በጸጥታ ጉዳዮች ዙሪያ ሊኖራቸው ስለሚገባ የላቀ ትብብር እንዲሁም አጀንዳ 2063 እና 2030 ተብለው በሚታወቁት የዘላቂ ልማት ጉዳዮች ላይም ተወያይተዋል። ከዚህም በተጨማሪ በኮቪድ-19፣ በነጻ ገበያና የአየር ንብረት ለውጥን በሚመለከቱ ርዕሰ ጉዳዮች ዙሪያ የተወያዩ ሲሆን በአሁኑ ወቅት በሰሜን ኢትዮጵያ እየተካሄደ ስላለው ግጭትና እንዲሁም በታላቁ ህዳሴ ግድብ ዙሪያም ሐሳብ ማንሸራሸራቸው ተዘግበዋል። የደን ገረመው በዚህ ዙሪያ የተጠናቀረውን ዘገባ እንዲህ አቀናብረዋለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመት ረቡዕ ዕለት በአምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረትና የተባበሩት መንግስታት ድርጅት በሀያ ስልሳና በሀያ ሰላሳ የዘላቂ ልማ አጀንዳዎች አጀንዳዎችና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። መሪዎቹ ዓለም አቀፍ ማህበረሰቡ በአፍሪካ ለኮቪድ-19 ወረርሽኝ ምላሽና በክትባት ስርጭትን ለማሳደግ በጥራትና እርግጠኛ በሆነና ለረዥም ጊዜ የሚቆይ መድኃኒትን በመስጠት ምላሹን እንዲያሳድጉም ጥሪ አድርገዋል። ሁለቱም ባለስልጣናት ኦሚክሮን በተሰኘው አዲሱ የኮቪድ-19 ዝርያ እንዳሳሰባቸው የገለጹ ሲሆን የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ ከአዲሱ ኦሚክሮን ዝርያ መገኘት ጋር ተያይዞ አንዳንድ ሀገራት በደቡብ አፍሪካ ላይ የጣሉት የጉዞ እገዳ ተገቢ አይደለም ሲሉ እንዲገልጸውታል። ኦሚክሮን ለአንሳም ደላ ከአዲሱ የኮቪድ-19 ዝርያ መገኘት ጋር ተያይዞ ደቡብ አፍሪቃ ላይ የተጣለውን የጉዞ ገደብ አስመልክቶ ከተባበሩት መንግስታት ድርጅት፣ ከአፍሪቃ ህብረት ድርጅት አባል አገሮችና እንዲሁም ከዓለም የጤና ድርጅት በተጨማሪም የአፍሪቃ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከሌሎች ተቋማት ጋርም ጭምር በመሆን እገዳው ሳይንስን መሰረት ባደረገ ውሳኔ አይን ኢ-ፍትሐዊ መሆኑን ለእነኚህ ሀገሮች ለማስረዳት በመስራት ላይ እንገኛለን። ይሄ ቫይረስ በደቡብ አፍሪቃ መገኘቱ ከመረጋገጡ አስቀድሞም በአንድ ወይም በሁለት የአውሮፓ ሀገሮች ተገኝቶ እንደነበር ታውቋል። የመንግስታቱ ድርጅት ዋና ጸሐፊ ጉቴሬዥም ተመሳሳይ ሀሳብን ያነሱ ሲሆን ኮቪድ-19 ለመከላከል በአጠቃላይ የጉዞ ክልከላዎች ተገቢ እንዳልሆኑ በመግለጽ አማራጭ ያሉትን ሀሳብ ጠቁመዋል። አፍሪካውያን በቀረበላቸው በሞራል እጅግ የወረደ የክትባት ስርጭትም ሆነ ከዓለም ጋር እየተጋሩ ባሉት የሳይንስና የጤና መረጃ ምክንያት ሊወቀሱ አይገባም። ቫይረሱ ድንበር የለሽ ሆኖ ሳለ ወደ አንድ አገር ወይንም ክልል የሚደረጉ ጉዞዎች ላይ ክልከላዎችን ማድረግም ሆነ አንድን አገር መገደብ እጅግ ኢፍትሐዊ እንዲሁም አደገኛ የሆነ ስህተትና ውጤት አልባም ነው ስለዚህ መንግስታት ተደጋጋሚ ምርመራዎችን ከሌሎች ውጤታማ ከሆኑ መመሪያዎች ጋር በማቀናጀት ተግባራዊ እንዲያደርጉ እንደ አማራጭ ጥሪ አቀርባለሁ። ይሄ ብቻ ነው ምጣኔ ሀብትና የጉዞ ተስፋዎችን ሳያውክ የቫይረሱን ስርጭት እንዲቀንስ የሚያደርገው። በመቀጠል ደግሞ ዓለም ከሞራል ውጪ ኢፍታዊ የሆነ ያልተመጣጠነ የመጣኔ ሀብት መቋቋሚያ መንገዱን ማስተካከል ይኖርበታል። በአፍሪካ 6.7 በመቶ የሚሆነው ሕዝብ የኮቪድ-19 መከላከያ ክትባት እንደደረሰውም ተገልጿል። ሁለቱ ከፍተኛ ባለስልጣናት አህጉሪቱ ኮቪድ-19 ካሳደረባት ጫና እንድትለቀቅም ነጻ የንግድ ቀጠናን ማጠናከር፣ አካታችና ዘላቂ የሆነ ልማት አስፈላጊነትንም ያነሱ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አህጉሪቱ በኮቪድ-19 ወረርሽኝ ምክንያት ምጣኔ ሀብቷ ክፉኛ ተደቁሷል ብለዋል። ይህ ፍጹም ተቀባይነት የሌለው ነገር ነው። አፍሪካ ከወረርሽኙ በፊት ጥሩ እየተሻሻለች ነበረ። ላለፉት አስር ዓመታት በዓለም ላይ በፍጥነት እየተመነደገ የመጣ እድገት ብታስመዘግብም፣ አሁን ግን ዓለም አቀፍና ውጤታማ የሆነ ትብብር ባለመኖሩ ምጣኔ ሀብቷ ወድቋል። አፍሪካ ኮቪድ-19 ካሳደረባት ጫና እንድታገግም ሽግግሩ ቁልፍ በሆኑ በኃይል አቅርቦት፣ የምግብ ስርዓት፣ የዲጂታል ትስስርና መሰረተ ልማቶች ላይ ትኩረት ማድረግ እንደሚያስፈልገውና ይህም የመንግስታት የበጀት እቅድ ተግባራዊ እንዲሆን እንደሚረዳ አስታውቋል። ከዚህ በተጨማሪም የአፍሪካ ሀገራት የውጭ ቀጥተኛ መዋለ ንዋይ ፍሰትና የብድር ቅነሳ ለስራ ፈጠራና ማህበራዊ ድጋፍ ማድረግ እንዲሁም ድህነትን ለመቀነስ እንደሚረዳም አስታውቋል። አያይዘውም በቅርቡ በግላስጎ ስኮትላንድ፣ በአየር ንብረት ለውጥ ዙሪያ የተደረሱ ስምምነቶች ለአየር ንብረት ለውጥ አነስተኛ ሚና እየተጫወተች ነገር ግን ጉዳቱ ደግሞ ከፍተኛ በሆነባት በአፍሪካ ትልቅ ሚና እንዳለው በማንሳት አወድሰዋል ሁለቱ ባለስልጣናት የአየር ንብረት ለውጥ በማዕከላዊ አፍሪካ በአፍሪካ ቀንድ በምዕራብ አፍሪካ ና በሳህል ሀገራት ስላሳደረው ጫናም መወያየታቸውን አስታውቋል ሌላው በዚህ አመታዊ ስብሰባ ላይ በከፍተኛ ሁኔታ የተነሳው አህጉሪቱ እየተጋፈጠችው ያለችው የሰላም የደህንነትና የልማት እንዲሁም የሰብአዊ አያያዝ ጉዳዮች ነው ከዚህ አንጻርም በማዕከላዊ አፍሪካ ሪፐብሊክ ኢትዮጵያ ሶማሊያ ደቡብ ሱዳን ና ሱዳን ባለው ጸጥታ ዙሪያ ና በመላው አህጉሪቱ እያሽቆለቆለ ስለመጣው የሰብአዊ መብት አያያዝም በማንሳት መወያየታቸውን አስታውቀዋል። በማዕከላዊ አፍሪካ በፕሬዝዳንት ዲዮዶራ ና በሁሉም አካላት የተደረገውን የተኩስ አቁም አድንቀዋል። ከዚህ በተጨማሪም በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን በአሁን ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ሕብረት በኩል ስለሚደረገው ጥረት የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ ለቀረበላቸው ጥያቄ እንዲህ ሲሉ አስረድተዋል። የአይና ኖቨምበር ኢትዮጵያን በተመለከተ እንደ አውሮፓውያን የዘመናዊ አቆጣጠር በህዳር 2020 ዓ ም በትግራይ ችግር ነበር። ካለፈው አመት ህዳር ዘጠኝ አንስቶም የአፍሪካ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያን ሉዓላዊነት፣ አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደ ጽናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም የአፍሪካ ህብረት ጊዜያዊ ፕሬዚዳንት እንዲሁም ከአፍሪካ ህብረት ኮሚሽን ጋር በመሆን ሶስት የቀድሞ የሀገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። እነኚህ ሰዎች የጦር ሰራዊቱን አባላት የገደሉና በጦር ሰራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግሥት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደ ለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞውን የናይጄሪያ ፕሬዚዳንት ኦሊሴጉን ኦቦሳንጆን በአፍሪቃ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ የመረጥኳቸው እርሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣልያንና ትግራይ መካከል ተመላለሱ። እስካሁን ድረስም ሶስት ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግስት ህወሓት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና እውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሓቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ የጉዞ ኮሪደሮች እንዲከፈቱ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳ ነው። በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በእርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል። ኒስ መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብዓዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል። ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግሥታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምረዋል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ። ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች፣ በአማራ ክልል 500 ሺህ፣ በአፋር ክልል አምስት ነጥብ ሁለት ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከእነዚህ ውስጥም አራት መቶ ሺህ የሚሆኑት ከፍተኛ በሆነ ረሃብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት 157 የሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱም በመግለጽ በአሁን ሰዓትም ስምንት የነዳጅ መኪኖች የአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮም በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቀዋል። በትግራይ የውሃና የንጽህና አገልግሎት ድጋፍ ለሚሹ 27 ሺህ ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23 ሺህ ሰዎች እንዲሁም ለ179 ሰዎች ደግሞ የ የምግብ ድጋፍ መደረጉንም አስታውቀዋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35 ሺህ ሰዎች በኮምቦልቻም ለ79 ሺህ የሀገር ውስጥ ተፈናቂዮች የምግብ ድጋፍ ደርሷል ሲሉ አስታውቀዋል። በአፋርም ለ86 ሺህ ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህዳሴው ግድብን ጉዳይንም እያነሱ ሲሆን የህብረቱ ሊቀመንበር ፕሬዚዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር፣ ሽብርተኝነትና የቻይና ጉዳይን በተመለከተ ያለው ችግር ምን ይመስላል? በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል። ይሄ እንደ ችግር ያነሳችሁት ነገር እኔ እንደ ችግር አላያውም። ችግሩ በአህጉሪቱ ያለ ነው፣ ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል፣ የቻይና የአፍሪቃ ሆርማለን ለተለያዩ አይነት ጥምረቶች፣ በተለይም ለምጣኔ ሀብታዊ ጥምረት ነፃ ይሆን አህጉር ነን። ለእኛ ቁልፉ የሀገሪቱን ፍላጎት መጠበቁ ነው። ይህም በአህጉር ደረጃም ሆነ በሀገር ደረጃ እየተከበረ ነው። ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሰህል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልዕኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስበዋል። በተጨማሪም ለሁለቱም ባለስልጣናት በአሜሪካ ድምጽ ጋዜጠኛ ማርጋሬት በሽር በአሁን ሰዓት በሱዳን ሽግግር መንግስት ቢቋቋምም ህዝቡ ግን አሁንም ለተቃውሞ ጎዳና ላይ መሆኑን እንዴት ታዩታላችሁ? በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ወታደራዊ መፈንቅለ መንግስቱ በአፍሪካ ህብረት ተቀባይነት እንዳላገኘ አስታውሰው፣ ነገር ግን አሁንም ቢሆን በወታደራዊ ኃይሉና በሲቪሉ አመራር መካከል የተደረሰው ስምምነት ሊያመልጥ የሚገባው እድል አይደለም ሲሉ ሀገሪቱን በማረጋጋቱ ረገድ ያለውን ሚና አጽንኦት ሰጥተው አሳስበዋል። በተመሳሳይ የመንግስታቱ ድርጅት One, Antonio but could the the nous nous sommes battus oui. dès oh. le coup. pour euh, la libération du Premier ministre Hamdok et pour son rétablissement comme Premier ministre. ጠቅላይ ሚኒስትሩ ወደ ስራ ገበታቸው እንዲመለሱ ተዋግተናል። እኔ ራሴ ጀነራል አብዱልፈታ ብርሃንንና ጠቅላይ ሚኒስትሩን አነጋግሬያቸው ነበረ። ለእኔ ጠቅላይ ሚኒስትሩ ተለቀው ወደ ስራቸው መመለሳቸው ትልቅ ስኬት ነው። በህዝቡ ዘንድ ስላደረው ስሜት መረዳቴን ለመግለጽ እወዳለሁ። ወታደር መሩን መፈንቅለ መንግስት የተመለከቱ ሰዎች የተደረሱ ስምምነቶች ላይ ጥያቄ ሊኖራቸው ይችላል። በዚህ መልኩ ያለውን የህዝብ ምላሽ እረዳለሁ። ይህ ማለት እጅግ ብዙ ሰዎች ወታደሩ የተሳተፈበትን ምንም ነገር አንፈልግም እያሉ ነው። ነገር ግን ምክንያታዊ መሆን ያስፈልጋል። አሁን ያለንበት ሁኔታ የተመቻቸ አይደለም፣ ነገር ግን ወደ ዲሞክራሲ የሚወስደን ሂደት ነው። ዋና ጸሐፊው አክለውም ህዝቡ ለጠቅላይ ሚኒስትር አብደላ ሐምዶክ በቀጣይ ሽግግሩ ላይ ድጋፍ ሊያደርግ ይገባል ሲሉም አሳስበዋል። በተመሳሳይ በጥቂት ሳምንታት ጊዜ ውስጥ በሊቢያና በሶማሊያ ስለሚኖሩ ምርጫዎችም ከጋዜጠኞች ጥያቄ የቀረበላቸው ሲሆን በሶማሊያም ሆነ በሊቢያ የሚደረጉት ምርጫዎች ሰላማዊ እንዲሆኑ መሰራት እንዳለበት አጽንኦት ሰጥተው ሁለቱም ገልጸዋል። ሁለቱ ባለስልጣናት በቀጣይ ስድስተኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረስ ስምምነት በመጪው በጎርጎሮሳውያኑ 2022 እንደሚደረግ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤድን፣ እናመሰግናለሁ። አድማጮች፣ ተከታዩ ደግሞ የወጣቶች ፈተናና የአደንዛዥ እጽ ሱሰኝነት በሚል የተጠናቀረ ዘገባ ነው። የአደንዛዥ እጽሱሰኝነት ወጣቶችን ከሚፈትኑ ዋና ዋና ከሚሰኙ ችግሮች መካከል አንዱ መሆኑ ይታወቃል። ከዚህ ችግር ለመውጣት የሚያበቃውን መላ የሚመክሩ ተቋማት ታዲያ በበቂ ሁኔታ ባለመኖራቸው የወጣቶቹን ፈተና በአጭሩ ለመግታት አዳጋች አድርጎታል። ይህም ቢሆን ጥቂት የማይባሉ ወጣቶች ከገቡበት የሱስ ሕይወት ለመውጣት የግል ትግል ጀምረዋል። አኮር መልካ ለዚህ ምሳሌ የሚሆኑ ሦስት ወጣቶችን በአምቦ ከተማ አነጋግሯል። ሱስን በሚመለከተው ሕይወታቸውና በጥረታቸው ዙሪያ ተጫዋውተዋል። በጣም አመሰግናለሁ። በወጣቶች ዙሪያ በዛሬው ዕለት የምንወያይበት ርዕስ ሱስና መዘዙ፣ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርገ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለአላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት። ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? መንስኤ ማለት ነው። በእሱ እንቀጥላለን ማለት ነው። ወንድሜ ካንተ ልጀምር እ እሺ። እኔ ሮባ በቀለ እባላለሁ አሁን ላይ ግራጁዌት አርግቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ። እሺ፣ አመሰግናለሁ። ስሜ ጫለ ዳጋጋ ይባላል። የጫት ሱስ ነው ያለብኝ ስሜ ወቢ ኩምሳ ይባላለሁ። እኔ በጫት ሱስና በሲጋራ ሱስ እንትን ብያለሁ። እሺ፣ አመሰግናለሁ። ሁላችሁ እንድትገቡ ያደረጋችሁ ነገር ምንድን ነው? እኔ ወደዚህ ሱስ ዓለም እንደምገባ ያረገኝ አንደኛ የጓደኛ ግፊት በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን ደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫትም ስለሚዞትርበት ወደ ሱሳ አለም የገባሁት ስፔሻሊ 208 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃምክ ይሄን ነገር ካልጠቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሌው በሚለው ወደዚህ አለም ወደ ሱሱ አለም ገባው። በዚህ ነው ማለት ነው። አሁን ላይ ስታመት ማለት ነው። ጫላ እሺ፣ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘውም። ሁለተኛ ደግሞ ወጣቱ ሄዶ የሚውልበት ቦታ የለውም። ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ለሞክሮ የሚለው ተደብቀ አንድ ሁለት እያረቅ በዛ ሱስን እንደዚህ ነው የገባሁበት፣ ማለት ነው ሰባት አመት ቅሜ አለው። ያው ይህ ሱስ የጀመርኩት ወደ አምስት አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት ያው ስራጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እን ያው ከዚህ ለመውጣት ጥረት እያረኩ ነው። የትኛውን ነው የጀመርከው? ቅድሚያ ሲጋራ ነው ወይስ ጫትን? በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትም ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት። ቅድም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል። እና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለት ነው እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? ወደ ዛስ እንዲገቡ ያደረጋቸው ምክንያት ምንድን ነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባ እንጀምራለን። እንደኛ እንደ አምቦ ከተማ ካየን አንደኛ፣ ወጣቱ ለምንድን ነው ወደ ሱስ አለም የሚገባው? ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ አለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ በሱስ ብቻ ማሰብ ግን አለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በሀያ አንደኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ አለም ውስጥ ሲዘፈቁ ሲገቡ አይ አይቼ እወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት ቤተሰባቸውን እስከ መረበሽ ለብዙ በቀላል አልባሌ ለጎዳና ይደርሳሉ ማለት ነው። በምኖርበት በአንቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደርግበት ሰበባ አንደኛው ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለመሆኑ ነው። ወቢ ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው። ያን በወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው? አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ከ ቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው። የሚውሉበት የጫት ቤቶች እነዚህ የሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ሀይል እና ደግሞ እችን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት። ምን ያህል ደስተኞች ናቸው? አሁን በምታደርጉት ነገር አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት? ያው እሱስ የሆነ በዛ ሰዓት ደስ ሊል ይችላል፣ ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት ማነጫነጭ ነው ማሳየው። ማለት ነው እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። ግዴታ ስለሆነብን ነው እንጂ ማለት ነው ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ሕይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምሩ ጫላ በማደረገው ነገር ደስተኛ አይደለሁም። እኔ በበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቨን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን ለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ በብር አሁን ለምሳሌ እኔ ብር ሳጣ ኢቨን መናገር ሁላ ማለት ነው ከሰው ጋር ልግባባ ደግሞ ያ ሳጣ ደግሞ ጂ ወደ ምንድን ነው የምገባው? ፋውል መስራት ማለት ነው። የሆነ ጥፋት አጠፋለሁ። የቤት እቃሚ ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገር ያለ ነገር ትናንሽ ነገሮችን ተጠቅሜ ያን ሱስ አደረግበታለሁ ማለት ነው። ይሄን ያህል ጎድቶኛል ማለት ነው። ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማጥፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ፣ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም። ህይወታችንም ሆነ ለኛ ምን አሳጥቶኛል ትላለ። በመጀመሪያ ደረጃ በፊት ከሰው እንኳን የመግባባት ችሎታው በጣም ጥሩ ነው፣ ከቤተሰብ ጋር ጀምሮ፣ ከአካባቢ ጋር ጀምሮ፣ ወደዚህ ሱስ ከገባው በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባሪዎች ራሴ ላይ አይቻለሁኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲ አይነት ህይወት ውስጥ አስገብቶኛል። እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ቆሜ የማውራት መፍትሄን የመጠየቅ ያን ኮንፊደንስ ነሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜም በማቃጠል ስፖርት ከሞደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል። ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል። እና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል። እንዴት መከላከል ይቻላል? የገባን ሰው ውስጥ ከህይወታችሁ ተነስታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሀሳብ እንድታቀርቡ ነው። ከጫላ ጀምራለሁ። አሁን እኔ ከዚህ ሱስ ውስጥ መላቀቅ ጥረት እያረኩ ነው። ለምሳሌ አሁን ድሮ ቀኑ ሙሉ አሁን በቃ ሁሌ ነው እቅመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጥ አለ እጠጣለሁ። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም፣ በሳምንት ሁለት ቀን አድርጌዋለሁ። መጠጡም ደግሞ ጭራሽ ራሱ ትቸዋለሁ ማለት ነው። አሁን በዚህ ባለሁበት ጥረት እያደረኩ ነው ያለሁት ማለት ነው። በቃ ድሮዋን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው። አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ እራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ እያሳለፍኩ ዴይሊ፣ በቃ እዛ ጫት ቤት ምናምን ሳልውል እንደዚህ ጥረት እያደረኩ ነው ማለት ነው። ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል። አንተ ምን ያረክ ነው? ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያረኩ ነው ራሴንም፣ በማሳመን በመጀመሪያ ደረጃ አሁን ድሮ ያ ባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያረኩ ነው። በፊት ዴሊ ነው ምቅመው፣ ዴሊ ነው ማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ፣ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመር እና በኋላም ህይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትማ፣ መሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ። እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ እየሰራ ያለሁት በአንድ ቀን ሀያ አራት ሰዓት አለው። ከ24 ሰዓት ውስጥ ደግሞ አስራ ሁለት ሰዓትን በእንቅልፍ እንትን ብል አስራ ሁለት ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱራሉ ትዝ የሚለን አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም፣ እድናም አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትን ሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ ሁላችንም ትምህርት እየሰጠን እና ቤተሰባችን የሚለንም ካዳመጠን ትልቅ ቦታ እንደርሳለን እላለሁ። ከቤተሰብ፣ ከማህበረሰቡ፣ ከመንግስት ምን ይጠበቃል? ወጣቱ ወደ ሱስ እንዳይገባ ማድረግ ያለበት ነገር አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው፣ በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋ ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም ለምን የሆነ ስራ እንኳን ቢወጣው የአንድ አንድ ሰው የሁለት ሰው ነው ቢወጣው፣ ያ ነገር ደግሞ እዛ በውስጥ አዋቂነት የሚያልቅ ነገር አለ። ወጣቱ ብዙን ንዴት ይዞ የሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፈጥርለት ከመንግስት። እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተ እንኳን የምትውልበት ቦታ የሆነ ሰርተ እንኳን ገብተ ተደስተ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ፣ የት እስከ ማንጋ ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን ይህ ማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆድ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ ያለበት፣ ወጣቱም በመጀመሪያ ወደዚህ ሱስ ያለመግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስነ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል። ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸው እና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅሙ በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲ ነው ሱስ አለበት ምናም ብሎ ከማውራት፣ ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰቡም ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ መምከር ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻሉ ያለበት በመንግስት ደረጃ፣ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ሕይወት ነው። የሰው ልጅ ሕይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት ወይም ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው የማምነው። ወጣት ሮባ ጫላ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሀሳባችሁን የተሰማችሁን ነገር ስላደረሳችሁ በጣም አመሰግናለሁ። በቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነገራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ ጊዜ አመሰግናለሁ ናኮር፣ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ቀደም ብዬ በመግቢያ ወዳስተዋወቅኩት ሰፋ ያለ ቅንብር ነው የምወስዳችሁ። አሜሪካና ጦርነቶቿ በጦርነቶች ታሪክና ዩናይትድ ስቴትስ በዘመናዊ ያካሄደቻቸውን ጦርነቶች በተከታታይ የሚተርክ ዝግጅት ነው። ሰለሞን አባተን ያሰናዳው የመጀመሪያው ክፍል አሁን ይሰማል። ጦርነት የሁከቶች ሁሉ እናት ሁከት ነው። ያልታወቀ ተናጋሪ። ሰላም ከሌለን ምክንያቱ አንዳችን የሌላችን መሆናችንን መርሳታችን ነው። ማዘር ቴሬሳ። ጦርነት ሁሉ ሰው የሚያስብ እንስሳ መሆኑ የመጥፋቱ ምልክት ነው። ያልታወቀ ተናጋሪ የሰው ልጅና ጦርነት ጦርነት በሰው ልጅ ተፈጥሮ ውስጥ ያለ ክስተት ይሆን ልክ እንደ መሻት፣ እንደ ማዘን፣ እንደ መደሰት፣ እንደ ማፍቀር፣ እንደ መቅናት ወዘተረፈ ሁሉ ወይስ የተጫነበት የተማረው የመረጠው አንዳንዶች እንደሚሉት የሰው ተፈጥሮ እየተራቀቀ መጥቶ በቤተሰብ፣ በጎጥ፣ በማኅበረሰብ እያለ መደራጀት ውስጥ ሲገባ የግንኙነቱ መወሳሰብ የፈጠረበት አንዳች አባዜ መላ ምን ሳይንቲፊክ አሜሪካን የሚባል የምርምር ጽሑፎችን የሚያወጣ መጽሔት ባሰፈረው አንድ ሥራ መግቢያ ላይ በዚህ ጥያቄ ዙሪያ ምሁራኑ ለሁለት መከፈላቸውን ይጠቁምና ጭልፊቶችና ርግቦች ሲል ይጠራቸዋል። ምድቦቻቸውን በቅሪተ አካላትና ሥርወ ታሪክ ላይ የተመሠረቱ ጥልቅ ምርምሮች እንደሚጠቁሙት፣ በጽሑፉ አባባል በባህላዊ ሁኔታዎች ምክንያት የተነሳሱ የወል መጠፋፋት መገዳደል ምልክቶች የታዩት ባለፉት ዐሥራ ሁለት ሺህ ዓመታት ውስጥ ነው። በእነዚህ ዘመናት ውስጥ ጦርነት የሰው ልጅ ተፈጥሮ እስኪመስል ታሪኩ የጦርነቶችና እያሸተቱ እየተጠራሩ የመተራረድ የመጨራረስ ሆኗል። ከጎሳ ግጭቶች እስከ ሃይማኖት፣ ከግጦሽና ከድንበር እስከ ሀገሮች፣ ከሀገሮች እስከ ዓለም ትርምስ የሰው ልጅ ታሪክ የጦርነቶች ታሪክ ነው። ከጋለ የግንባር ደም መፋሰስ እስከ ስውር ቀዝቃዛ ጦርነት ከመደበኛው ውጊያ እስከ እርስ በርስ መተላለቅ ዓላማ ላለው ምክንያት መላው ለጠፋ የደም መፋሰስ አባዜ ከስልጣን ጥማትና ከበላይነት ቅዠት፣ ስለ ሰላም ሲባል ጦርነትን ለማስቆም እስከሚገባበት ጦርነት፣ ጦርነት በመልክና በቁመናው በአይነት በአይነቱ እየተሰለፈ የሰልፍና የደም ድግስ ለሰው ልጅ ይግታል። ወጣቶችና ጎበዞች ይረግፋሉ። ሲቪሎች ያልቃሉ፣ ይንገላታሉ። ህፃናት ለከንቱ ህይወትና ለመንከራተት ተላልፈው ይሰጣሉ፣ ይገበራሉ። ጦርነቶች የዓለምን ታሪክ በተለያዩ አቅጣጫዎች ለውጠዋል። አንዳንዶች ከጦርነቶች ውስጥ አይለውና ተለውጠው ይወጣሉ። አንዳንዶች ደግሞ በጦርነቶች ውስጥ ይጠፋሉ፣ ይንኮታኮታሉ፣ አሊያም ተዳክሞ ይወጣል። ጦርነቶች ከመዛግብት እስከ ቅዱሳን መጽሐፍትና መጣጥፎች ገነውና ጎልተው ሲነገርላቸው፣ ታላላቅ የጦር አዝማቾች አንድም ገናና ሆነው አሊያም አውራ ጣቶቻቸው እየተቆረጡ ከየጠረጴዛው ስር አሸናፊዎቻቸው ትርፍራፊና ውድቅዳቂ ለቃቃሚ ሆነው ሲነገርላቸው ወይም ሲነገርባቸው አይተናል። የሄለን ውበት የጫረው የአርባ ዓመታት ጦርነት እስከ ዛሬ ውርስ ሆኖን የሚኖረው የማራቶን ታሪክ ከክርስቶስ ልደት ቀድመው ከነበሩ ገድሎች ያገኘናቸው ናቸው እኮ። ጦርነቶች የዘመን ምልክት፣ የቦታ መለያ፣ የማንነት መገለጫ ሆነዋል። በሰገሌ ጊዜ ከተባለ ዕድሜ ለመቁጠር ካልሆነ ሰገሌ ቦታ መሆኑን ስንቱ ልብ ይላል? የኮሪያ ሰፈር፣ የኮንጎ ዘማች ከጦርነት የመጡ አይደሉም? ወይም ቦታዎችን የጦር ግነት ውጧቸዋል። አድዋ ሲባል አድዌ ራሱ ካልሆነ በስተቀር ቀድሞ የሚመጣለት የጣሊያን ጦርነት የሆነ ጥቂት ይመስልዎታል። ካራማራ ሲባል እኮ ከሶማሊያው ዚያድ ባሬ ጋር የተደረገው ጦርነት ተራራውን ራሱን ሸፍኖታል። እውነተኛ ወታደር የሚዋጋው ከፊቱ ያለውን ስለሚጠላ ሳይሆን ከኋላ ያለውን ስለሚወድ ነው። ያልታወቀ ተናጋሪ። ጦርነትን ተቃውማችሁ ስትሰለፉ አልመጣም፣ ስለ ሰላም ስትወጡ አብሬያችሁ አደባባይ እቆማለሁ። ማደር ቴሬሳ። ጦርነት የሚያስከፍለውን ደም የሚያካክስ ዝና የለም። ያልታወቀ ተናጋሪ። ጦርነት ቋንቋ የተሸነፈለት የሚሆነው ነገር ነው። ማርግሬት አትውድ፣ ገጣሚ ደራሲና ተቺ። ጦርነት ሁከት ነው። ሁከት ደግሞ ወደት እንደሚነፍስ መገመት አይቻልም። ስለዚህ ከተቻለ ቢያስወግዱት የተሻለ ነው። ጦርነት አንጸባራቂም አማ ላይም አይደለም፣ አስጠሊታ አውሬ ነው። ተፈጥሮ ራሱ እኮ ሐዘንና መከራ ናቸው። ዳላይላማ መንፈሳዊ ነው። እንዲህ እንዲህ ያሉ ብልህና መሪ፣ ረቂቅና አስተማሪ ሐሳቦችና አባባሎች ቁጥርና ስፍር የላቸውም። ጦርነት ምን ያህል አስጠሊታ፣ ምን ያህል መራር መሆኑን ለመነጋገር ሰው ከመሆን በላይ ምን ይጠበቅ ይሆን? ቅዱሳን መጻሕፍቱም እኮ ቢሆን ሰማያዊ መልእክታቸው በበዛው ክፍሉ ጦርነትን ጥሉ የሚል ነው። በአሕዛብ መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲያ አይማሩም ተብሎ በነቢይ አልተነገረም? ወደ ቅዱሳን መጻሕፍት ብዙ ከዘለቅን ወይም ወደ ፈላስፎቹ የገባን እንደሆን መውጫ አይኖረንምና ወደ ታሪክ በጥቂቱ እንመለስ። ከጥንት ጥንቶቹ እስከ ዛሬዎቹ መሪዎች ደም የሚጠማቸው፣ የሰው ልጅ መከራና ዋይታው የሚያዝናናቸው ወይም የኑሯቸውና የህሉናቸው መሠረት የሆነውን ያህል ጦርነትን አጥብቀው የሚጠሉና የሚጸየፉ ደግሞ ጥቂት አይደሉም። የዛሬይቱ ዩናይትድ ስቴትስ መስራች አባት ጆርጅ ዋሽንግተን ካኖሩልን መልእክቶች ከተናገሯቸው ወይም ከጻፏቸው ከሁለት መቶ አርባ ዓመታት በኋላ አንድ ሁለቱን እናስታውስ። ለጦርነት መዘጋጀት ሰላምን ለመጠበቅ እጅግ ስኬታማ ከሆኑ መንገዶች አንዱ ነው። ጦርነት ጠላትን የማቀብ ፍላጎታችንን የማሳካት ግብ ያለው የእውከት አድራጎት ነው። የሰው ልጅ ወዳጆች ጦርነትን ባለበት ሁሉ ይረግሙታል ያወግሱታል ስለ ክፋቱና ስለ ጥፉነቱም እንመሰክር ዘንድ በዚህች ሀገር ውስጥ በእብሪት ምክንያት ወይም በዘፈቀደ እንዳንገባበትም እናውቅ ዘንድ የኖርነው ልምዳችን ብቁ ያደርገናል ደግሞም ዐሥራ ስድስተኛው ፕሬዚደንት አብርሃም ሊንከንም እንዲህ አሉ በመግደል ክብር የለም ለማጥፋትም ቀና መንገድ የለም በጦርነት ውስጥ አንዳችን በጎ ዜና የለም ከመቆሙ ወሬ በቀር። አሜሪካና ጦርነቶቿ። ዩናይትድ ስቴትስ የዛሬዋ ምሉእ ሀገር ሆና ከመፈጠሯ በፊት ከነበሩ ዓመታት አንስቶ የዚህች ሀገር ታሪክ ከጦርነቶች ጋር የተያያዘ ነው። ከ1775 እስከ 1783 ዓመተ ምህረት በአውሮፓ የዘመን አቆጣጠር ከተካሄደው የአሜሪካ አብዮት ጦርነት እስከ ሰሞኑ ለሀያ ዓመታት የተጓተተ የአፍጋኒስታን ጦርነት ከመቶ ያላነሱ ለተራዘሙ ዓመታት የዘለቁና ለአጭር ጊዜ የተካሄዱ ውጊያዎችና ጦርነቶችን አስተናግዳለች ወይም ተሳትፋባቸዋለች። በእነዚህ ውጊያዎች ውስጥ አሜሪካ በቁጥር የማይነገር ሀብት ወድሞባታል። እጅግ ውድ የሆነውና የማይተካው የሰው ሕይወትና ደህንነት ግን ከሁሉም በላይ ነው። ወደ ሶስት ሚሊዮን የሚጠጋ ቁጥር ያለው ወታደር አንድም በቀጥታ በፍልሚያ ላይ አሊያም በተያያዙ ጉዳቶች ሞቷል፣ ቆስሏል፣ ጠፍቷል። የአሜሪካ የራሷና ከተሳተፈችባቸው የዓለም ጦርነቶች ብዙዎቹ አንድም የራሷን አንድም የዓለምን ገጽታ የታሪክን አቅጣጫ እስከ ወዲያኛው ለውጠዋል የአሜሪካ ቢዮት ጦርነት የአሜሪካ የእርስ በርስ ጦርነት ወይም አሜሪካን ሲቪል ዎር የ1812ቱ ጦርነት የአሜሪካ ህንዳውያን ጦርነቶች ሜክሲካን አሜሪካን ጦርነት ስፓኒሽ አሜሪካን ጦርነት አንደኛውና ሁለተኛው የዓለም ጦርነቶች፣ የኮሪያ ጦርነት፣ የቪየትናም ጦርነት፣ ቀዝቃዛው ጦርነት፣ የኢራቅ ጦርነቶች፣ የአፍጋኒስታን የሶርያ ጦርነቶች፣ በሽብርተኛነት ላይ የተከፈተ ዓለም አቀፍ ጦርነት፣ እንዲያው ጎላጎላ ያሉትንና ብዙ ሕይወት የጠፋባቸውን ሕልውናዋን፣ ስነ ልቦናዋንና ሕሊናዋን የተፈታተኑትን ለመጠቃቀስ ያህል እነዚህን አነሳሁ እንጂ ወደፊት ጠለቅ እያልን የምናያቸው ጦርነቶቿ ታሪኳ ምን ያህል ከጦርነት ጋር የተጣበቀና የተሳሰረ መሆኑን ያሳዩናል። አሜሪካ ለጦር ስትሰናዳ ወይም ስትዘምት የሚነሳው ንግግር ብዙ ነው፣ በድጋፉም በተቃውሞውም ከቅርብ ጊዜ ትውስታ አንድ ሁለቱን ካነሳን የቪየትናምና የኢራቅ ጦርነቶች እስከ ዛሬ የዘለቁ ጠባሳዎችን የጣሉ ብዙ መፋተግ የነበረባቸው ናቸው። የቪየትናምን ጦርነት የምቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። አሁን የምናገረው በንዴት ሳይሆን በብስጭትና ልቤ ውስጥ ባለው ሀዘን ነው። ከሁሉም በላይ ደግሞ እምወዳት አገሬ የዓለም የምግባር አርያ ሆነ አትታጊ ዘንድ ባለኝ የበረታ መሻት ምክንያት ነው ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋቴ። የሲቪል መብቶች ተሟጋች ቄስ ዶክተር ማርቲን ሉተር ኪንግ ሚያዝያ 1959 ዓ.ም በኢትዮጵያ አቈጣጠር ኒውዮርክ። ብዙ አሜሪካውያን በቪየትናም ጦርነት ዛሬም ቢያዝኑም ልጆቿ ግን የሀገራቸውን ግዳጅ አልቀውም ወድቀውም ፈጽመዋልና በክብር ይታወሳሉ። ስለ ክብራቸውም ሐውልት ቆሞላቸዋል። ከ1964 በአውሮፓ የዘመን አቆጣጠር እስከ1975 ዓ ም በነበሩት 11 ዓመታት ውስጥ አሜሪካ በደቡብ ምስራቅ እስያ ካሰለፈቻቸው 3 ሚሊዮን 403 ሺህ ወታደሮች 9 ሺህ 320ው በቀጥታ ውጊያ ግንባር ላይና በተያያዥ ምክንያቶች ወድቀዋል። 153,303 ደግሞ ቆስለዋል። ዛሬ ከ6 ሚሊዮን 200,000 በላይ የቪየትናም ጦርነት አርበኞች አሉ። የመጨረሻው የአሜሪካ ወታደር ከቪየትናም ሲወጣ የ13 ዓመት ልጅ የነበሩት 44ተኛው የአሜሪካ ፕሬዝደንት ባራክ ኦባማ የዛሬ አምስት ዓመት በኦፊሴላዊ ጉብኝትና በወዳጃዊ ስሜት ሃኖይ የገቡ ጊዜ እዚህ የመጣሁት ያን የከበደ ታሪካችንን ያንን ያለፈ ጊዜ በልቦናዬ ይዤ ብልጽግናን፣ ደህንነትን፣ የሰው ልጅን ክብር አብረን ይዘን በምንራመድበት በወደፊቱ ላይ አተኩሬ ነው ብለው ነበር። እኒሁ ባራክ ኦባማ ገና አፍላ ፖለቲከኛ በነበሩበት የዛሬ ሀያ ዓመት አካባቢ የያኔው ፕሬዚደንት ጆርጅ ቡሽ ልጅየው ኢራቅ ላይ ያነጣጠሩትን ዘመቻ አበርትተው ከሚቃወሙ ጸረ ጦርነት ተሟጋቾች አንዱ ነበሩ። ጦርነትን በሁሉም ሁኔታ ብዬ በደፈናዩ የተቃወምኩ አይደለም። ዛሬ ይህንን የተሰበሰበ ሰው ስመለከት የአገር ወዳዶች ወይም የአገር ፍቅር ስሜት ችግር እንደሌለብን አቃለሁ። እኔ የምቃወመው የተረገመ ወይም ትርጉም የለሽ ጦርነትን ነው። ሆኖም ግን ኃይሉ የጦር ኃይሎቹ ጠቅላይ አዛዥ ስልጣኑም እንዲሁ በሙግትና በመፋተግ የሚኖረው የተወካዮች ምክር ቤቱ ነውና ጦርነቱ ከመካሄድ አልቆመም። ከመጋቢት 11 1995 ዓ ም በኢትዮጵያ የዘመን አቆጣጠር እስከ ታህሳስ 9 2004 ዓ ም ለስምንት ዓመታት ከዘጠኝ ወር የተካሄደው ጦርነት ሲያበቃ 4507 ልጆቿን አጣለች 292 ቆስለውባታል። ዩናይትድ ስቴትስ አሜሪካ ዛሬም ጦርነት ላይ ነች። ዓለም አቀፍ ጸረ ሽብር ጦርነት። ጦርነቶቹ ላለፉት ሁለት መቶ ሐምሳ ዓመታት መልካቸውንና ቦታቸውን እየቀያየሩ ተካሄደዋል። በምንም ሁኔታ ይካሄዱ፣ በምን ውጤታቸው ምንም ይሁን ምን፣ አሜሪካ እነሆ በልጆቿ ሕይወት ገና ታፍራና ተከብራ የነፃዎች ሀገር የጀግኖች መኖሪያ ሆና ቀጥላለች። አሜሪካና ጦርነቶቿ ምንነታቸው፣ ውጤታቸውና ትርጉማቸው ከዝርዝር መረጃዎችና ከምሁራን ትንታኔ ጋር ይቀጥላል። ሰለሞንን ለግሩም ዝግጅቱ አመሰግናለሁ። አድማጮች የተከታተላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ህዳር 25 2014 ዓ ም ዝግጅታችንን ነው። ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ታዲያ ለምሽቱ ከተመረጡት ዜማዎች ድምፃዊው ዳዊት ሰንበቶ ሆነብን ትዝታ ይለናል

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናብታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን ሰላም ደህና ደሩ ጀበርን ያጠፋል Let me ask God there is a man